ለአብዛኛዎቹ ሊቢያ ለሚገኙ ስደተኞች ጉዟቸው በዚያው በተነሱበት ስፍራ አብቅቷል። ሊቢያ ርዕሰ ከተማ ትሪፖሊ አቅራቢያ በሚገኝ አንድ አቧራማ አደባባይ ላይ ቁጥራቸው ወደ አንድ መቶ የሚጠጋ አፍሪቃውያን ወንዶች ተቀምጠዋል። ራሳቸውን አናት ከሚበሳው ፀሐይ ለመከላከል በእጃቸው ሸፍነውታል። ላባቸው በፊታቸው ይንቆረቆራል። ከፊት ለፊታቸው የደንብ ልብስ የለበሰ ታጣቂ እነርሱን ይጠብቃል። ስፍራው አዳዲስ ስደተኞች የሚታጎሩበት ቦታ ነው። አልፎ አልፎ አንድ ሰው በትናንሽ ኩባያዎች ውሃ ያድላቸዋል። ምግብና ውሃ መቼ እንዳገኙም ሆነ ምን እንደተፈጸመባቸው አናውቅም ትላለች አና። ሮይተርስ የዜና ወኪል ያነሳቸው ፎቶዎች በሊቢያ አሁን ያለውን ድራማ ያሳያሉ። የሊቢያ የባህር ጠረፍ ጠባቂ በጀልባ ከሊቢያ ተነስተው ወደ አውሮጳ ለመሻገር ሙከራ ያደረጉ ሰዎችን ይዞ ወደ ተነሱበት ይመልሳል። ምንም አያጠራጥርም። ጣሊያን ለመሄድ ነበር የምፈልገው የተሻለ ህይወትና ክብር ያለ ህይወት ፍለጋ። በሀገሪቱ የሚሆነው እጅግ የከፋና ጭካኔ የተሞላበት እርምጃ በመሆኑ የሚመጣውን በመጋፈጥ ወደ አውሮፓ ለመሻገር ከመሞከርና ጣሊያን የባህር ዳርቻ ሳንደርስ እንዳንሞት ከመጸለይ በስተቀር ምንም ምርጫ የለንም። በእርግጥ ይህ ነበር ግባችን፣ ይላል ሱዳናዊው ስደተኛ። በአስር ሺዎች የሚቆጠሩ ስደተኞች ከሊቢያ በአደገኛ የባህር ጉዞ ለመሰደድ የሚዳርጋቸው በዚያ የሚደርስባቸው በደልና ስቃይ መሆኑን ይናገራሉ። ከዚያ ሲነሱም አንዳንዶቹ በሰዎች አሻጋሪዎች አስገዳጅነት በሰዎች በታጨቀ ጀልባ ላይ እንዲጫኑ ይደረጋሉ። ሪች የተባለው ድርጅት ለተባበሩት መንግስታት የሕፃናት መርጃ ድርጅት በምሕፃሩ ዩኒሴፍ ያካሄደው አንድ ጥናት እንደሚያሳየው ሊቢያ ከሚገኙ አፍሪቃውያን ስደተኞች ጥቂቶቹ ብቻ ናቸው ገና ከሀገራቸው ሳይነሱ በጀልባ የሜዲትራኒያንን ባህር የማቋረጥ ዕቅዳቸውን የሰረዙት። ብዙዎቹ በሀገራቸው የሚፈጸሙባቸውን በደሎች በመሸሽ በሌላ የአፍሪቃ ሀገር ደስተኛ ሕይወት የመምራት ተስፋ ሰንቀው ነው ሊቢያ የሚሄዱት። ሊቢያ አሁንም ሀብታም ሀገር ተደርጋ ነው የምትቆጠረው። ከአፍሪቃ በነዳጅ ዘይት የበለጸገችው የሊቢያ ሕዝብ ከአመታት በፊት ከሌሎች የአፍሪቃ ሀገራት ጋር ሲነጻጸር የተንደላቀቀ የሚባል ኑሮ ይኖር ነበረ። የቀድሞ የሊቢያ መሪ መዋመር ጋዳፊ ከተገደሉ በኋላ ግን ሀገሪቱ ቀውስ ውስጥ ናት። ልዩ ልዩ ሚሊሺያዎች ስልጣን ለመያዝ እየተዋጉ ነው። አለም አቀፉ ማህበረሰብ እውቅና የሰጠው የትሪፖሊ መንግስት ደካማ ነው። አንድ ተሰሚነት ያላቸው ጀነራል ምስራቅ ሊቢያን እየመሩ ነው። ራሱን እስላማዊ መንግስት ብሎ የሚጠራው በምህጻሩ አይኤስ የተባለው ቡድንም በሀገሪቱ ይንቀሳቀሳል። ቡድኑ በተደጋጋሚ ጊዜያት ከሚሊሻዎች ጋር ውጊያ ያካሂዳል። የሰዎች አሻጋሪዎች በሀገሪቱ የተፈጠረውን ይህን አጋጣሚ በመጠቀም ብዙም ቁጥጥር በማይደረግባቸው የሀገሪቱ ደቡባዊ ድንበሮች በሺዎች የሚቆጠሩ ስደተኞችን ያስገባሉ። ይህ በሚሊዮን የሚቆጠር ዶላር የሚታፈስበት ስራ ሆኗል። ወደ ሊቢያ የሚሄዱ ሰዎች መጀመሪያ ጥቃት ነው የሚፈጸምባቸው። ሴቶች ይደፈራሉ፣ ቤተሰብ ይለያያል፣ ሕጻናትና አዋቂዎች ለዘመናዊ ባርነት ይዳረጋሉ። ሚሊዮን እንደሚሆኑ የሚገመቱ ሊቢያ ያሉ ስደተኞች ህገወጥ ነው የሚባሉት። እነዚህን ረዳት የሌላቸው ሰዎች የሊቢያ ወሮበሎች ለእነርሱ እንደሚያመቻቸው አድርገው ያሰቃዩዋቸዋል። መንግስት እንዲሁም ግለሰቦች የሚቆጣጠሯቸው የስደተኞች ማጎሪያዎች አሉ። ከመካከላቸው የተሻሉ የተባሉት እንኳን፣ በሊቢያ የተባበሩት መንግስታት ልዩ ልዑክ ማርቲን ኮብለር ለዶችቨለ እንደተናገሩት፣ የሚገኙበት ሁኔታ ዘግናኝ ነው። ሰዎች በየተራ ነው የሚተኙት። አንዳንዶቹ በሽተኞች ናቸው፣ አንዳንዶቹም ይሞታሉ። በቂ ምግብ የላቸውም። በእውነት በጣም መጥፎ ሁኔታ ላይ ነው የሚገኙት። ለአዳዲስ ስደተኞች ቦታ ለማስለቀቅ ቁም ስቅል ማሳየት፣ መድፈር፣ በዘፈ ቀደም ግድያ እንደሚፈጸም ስደተኞች ይናገራሉ። ሪች ለዩኒሴፍ ባካሄደው ጥናት ካነጋገራቸው 850 ወጣት ስደተኞች ሊቢያ ከስደት ጉዟቸው ሁሉ እጅግ የከፋው ቦታ መሆኑን ነው በአጠቃላይ መረዳት የሚቻለው። በሊቢያ በወሮበሎች ታግተው ከሀገራቸው ቤተሰቦቻቸው ገንዘብ እንዲልኩ የሚጠየቁ ያለ ምክንያት የታሰሩም ብዙዎች ናቸው። በሀገሪቱ የሰፈነው ሕግ አልባነት ያስከተለው ተስፋ መቁረጥ ወጣቱ ከሊቢያው ስቃይ ለማምለጥ በአደገኛ የባህር ጉዞ ወደ አውሮጳ ለመሻገር የሚያነሳሳው ምክንያት ሆኗል። ይሁንና ወደ አውሮጳ ለመሻገር ከሊቢያ የሚነሱት ስደተኞች ከቅርብ ጊዜያት ወዲህ በኢጣሊያ ባህር ኃይል በሚታገዙት የሊቢያ የባህር ጠረፍ ጠባቂዎች ወደ ተነሱበት እየተመለሱ ነው። ዓለም አቀፉ የስደት ጉዳይ ድርጅት በምሕፃሩ አይኦኤም እንደሚለው ባለፉት ሰባት ወራት በሜዲትራኒያን ባህር በኩል ወደ አውሮጳ ለመሻገር የሞከሩ 12 ሺህ ስደተኞች ወደ ሊቢያ እንዲመለሱ ተደርጓል።